ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ መንግስት ለኢትዮጵያ ድርቅ ምላሽ የሚሆን ተጨማሪ ድጋፍ እንደሚያደርግ ዳያና ኤስፓስቶ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም ዩኤስአይዲ የዲሞክራሲ የግጭትና የሰብአዊ መብቶች ጉዳዮች ተጠባባቂ ረዳት አስተዳዳሪ ዛሬ የተናገሩትን በዕለቱ አቢሬስ ይዘናል። ከዝናብ እጥረትና ሌሎች የቆዩ እክሎች ጋር በተያያዘ በኢትዮጵያ የተለያዩ አካባቢዎች የንጹሕ አቅርቦት እጥረት ተከስቷል። በዚህም ላይ የተጠናቀረ የትንታኔ ዘገባ አለን። ሳምንታዊ ቅንብሮች፣ ባህልና ማህበረሰብ እንዲሁም ሳይንስና ቴክኖሎጂ በሁለተኛው አጋማሽ ጠብቋቸዋል። ጤና ስጥልን እንደምናመሻችሁ፣ ክብራትና ክቡራን አድማጮች ሐሙስ ሚያዝያ 13 2008 ዓ.ም አስተናጋጆቻችሁ አሉላ ከበድና ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና የኢትዮጵያ መንግስት በሲቪል ማህበረሰብ ላይ እያካሄደ ነው ያሉትን አፈና እንደሚያወግዙ 12 የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባላት የሆኑ እንደራሴዎች ለምክር ቤቱ የውሳኔ ሐሳብ ረቂቅ አቅርበዋል። ሰነዱን ያዘጋጁትና የሴናተሮችን ተቃውሞ የመሩት ዲሞክራቱ የሜሪላንድ አንጋፋ ሴናተር ቤን ካርዲን እና ሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ናቸው። የውሳኔ ሐሳቡን የያዘው ሰነድ የኢትዮጵያ የጸጥታ ኃይሎች ሲቪሎችን መግደላቸው በተገለጸበት በአሁኑ ሁኔታ የአሜሪካው የውጭ ጉዳይ መስሪያ ቤት ሀገራቸው ከኢትዮጵያ ጋር የገባውን የደህንነት ውል መልሶ እንዲፈትሽ ይጠይቃል የሴናተሮቹ የውሳኔ ሐሳብ መግለጫ ሰነድ ረቂቅ። አክሎም የኢትዮጵያ መንግሥት እየወሰዳቸው ያሉ የኃይል እርምጃዎችን እንዲያቆምና አጥፊዎች እንዲጠይቁ እንዲጠየቁ ያሳስባል። ዝርዝሩ በመጽሔት ይቀርባል። የኢትዮጵያ ጦር ሰራዊት ደቡብ ሱዳን መግባቱንና በቅርቡ ከኢትዮጵያ ተጠልፎ የተወሰዱት ከአንድ መቶ በላይ ህጻናት የሚገኙበትን መንደር መክበቡን አስታወቀ። ህጻናቱ የተወሰዱት ተጠርጣሪ የሙርሌ ጎሳ ተዋጊዎች ባለፈው አርብ ጋምቤላ ውስጥ የሚገኙ መንደሮችን ባጠቁበት ወቅት ነው። በእነኛም ጥቃቶች ከሁለት መቶ በላይ ኢትዮጵያውያን ተገለዋል። የደቡብ ሱዳን መንግስት ጥቃት ያደረሱትን ለመያዝ በሚደረገው ጥረት ከኢትዮጵያ ጦር ሰራዊት ጋር እንደሚተባበር አስታውቋል። ተጠባባቂ የውጭ ጉዳይ ሚኒስትሩ ፒተር ባሽ ግባንዲ ስለዚህም ሲናገሩ በአርቡ ጥቃት የደቡብ ሱዳን ወታደሮች አልተሳተፉም ነው ያሉት። የሙርሌዎች መኖሪያ የሆነው የቦማ ክፍለ ግዛት አስተዳዳሪ ባባ ሜዳን ጥቃቱን በማድረስ የሚከሰሱት በአካባቢው የቀድሞውን ምልሻ የኮብራን አንጃ ተዋጊዎች ናቸው ብለዋል። ኮብራዎች እንደ አውሮፓውያን የዘመን አቆጣጠር 2011 እስከ 2013 ዓ ም ባለው ጊዜ በደቡብ ሱዳን መንግስት ላይ አመጻ አካሂደዋል። ያን እንቅስቃሴ የመሩት ዴቪድ ያው ያው ግን በጥቃቱ እጃችን የለበትም ሲሉ ነው ያስተባበሉት። ለአሜሪካ ድምጽ ራዲዮ ሲናገሩም ተጠርጣሪዎቹ የቦማ ክፍለ ግዛት አስተዳዳሪ ባባ መዳን ራሳቸው ያስታጠቋቸው ሚሊሻዎች ናቸው ብለዋል። የደቡብ ሱዳን መንግስትና ሽምቅ ተዋጊዎች ተባብረው እስከ ነገ በስቲያ ቅዳሜ የአማጽያኑን መሪ ሪክ ማቻርን ወደ ዋና ከተማዋ ጁባ ማምጣት አለባቸው፣ አለበለዚያ ጉዳዩ ወደ ተባበሩት መንግስታት የጸጥታው ምክር ቤት ይመራል ሲሉ የዓለም ሀያላን መንግስታት አስታውቀዋል። ዩናይትድ ስቴትስ፣ ቻይና፣ ሌሎች ስምንት የዓለም ሀገሮች፣ የአውሮፓና የአፍሪካ ህብረት ቀነገደቡ ለሁለቱም ወገኖች በተሰጠበት በዛሬው ዕለት ባወጡት መግለጫ ማቻር ኤኬ 47 ጠመንጃዎች የሮኬት ተወንጫፊ ቦምቦችና ፒኬኤም የተባሉ አውቶማቲክ ጠመንጃዎችን የታጠቁ ሁለት መቶ ወታደሮችን ብቻ ይዘው ወደ ጁባ እንዲመጡ መንግሥት መፍቀድ አለበት ብለዋል። የአማጽያኑ ተደራዳሪ ታባን ደንጌይ ለጋዜጠኞች ሲናገሩ ተዋጊዎቻቸው በተሰጠው የጊዜ ገደብ መስማማታቸውን ገልጸዋል። የመንግስቱ ቃል አቀባይ ማይክል ማኮዌ ግን ሽምቅ ተዋጊዎቹ ሌላ አዲስ ተጨማሪ ጥያቄ ይዘው ቀርበዋል ሲሉ ጥሪውን ውድቅ አድርገዋል። ወደ አውሮፓ ለመድረስ አስተማማኝ ያልሆኑ ጀልባዎችን የሚሳፈሩ ወጣቶች ሕይወታቸው የሚጠፋው በየአገሮቻቸው የተሻለ እድል በማጣታቸው ነው ሲሉ የሶማሊያው ፕሬዚዳንት ሀሳን ሼክ ሞሐመድ ተናገሩ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በትላንትናው ዕለት እንደገለጠው በቅርቡ በተጨናነቀ ጀልባ ተሳፍረው የሜዲትራኒያን ባህር ለመሻገር የሞከሩ ሰዎች ጀልባው በመስጠሙ አምስት መቶ ስደተኞች ሞተዋል። በህይወት ከተረፉት ሰዎች አንዳንዶቹ ለአሜሪካ ድምጽ ራዲዮ የሶማሌኛው ቋንቋ አገልግሎት ሲናገሩ ከሞቱት መካከል ሁለት መቶ ያህሉ ሶማሌዎች ናቸው ብለዋል። ለስደተኞቹ በብዛት ወደ አውሮፓ መግረፍ ምክንያቶቹ እኛ በመሆናችን ኃላፊነቱን እንጋራለን ሲሉ የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ትላንት እዚህ በዋሽንግተን ከአሜሪካ ድምፅ ጋር ባደረጉት ቃለምልልስ አስረድተዋል። ታዲያ መንግስታቸው ለወጣቶች ለምን በቂ የስራ እድል መፍጠር አልቻለም ተብለው ሲጠየቁም ከሶማሊያ ህዝብ ሰባ ከመቶ እድሜው ከሰላሳ በታች የሆነ ወጣት በመሆኑ ሁሉንም ለመቅጠር አቅሙ የለውም ነው ያሉት። እዚያው አገር ውስጥ ቆይተው በተገኘው ስራ መሰማራት ይችል ዘንድ ግን ሰላም ለመፍጠር እየጣርን ነው ሲሉም አስረድተዋል። ሀሰን ሼክ መሐመድ ስለ አልሻባብ ተጠይቀውም የመንግስቱ ደጋፊዎችና የአፍሪካ ህብረት ኃይሎች በነውጠኛው ቡድን ላይ ድል እየተቀዳጁ ነው ብለዋል። መጽሔት ማብራሪያ ይሰጥበታል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የየመን ሁቲ አማጽያንና አጋሮቻቸው በተባበሩት መንግሥታት ሸምጋይነት በአሁኑ ወቅት ኩዌት ውስጥ በመካሄድ ላይ ባለው የሰላም ንግግር እንደሚሳተፉ አስታውቀዋል። ሉካኑ እስካሁን ወደ ኩዌት ያልተጓዙት በመንግስቱ ደጋፊ ኃይሎች ተጥሷል ባሉት የተኩስ አቁም ስምምነት ላይ ተቃውሞ ለማሰማት ሲሉ ነው ተብሏል። የሁቲና የደጋፊያቸው የቀድሞው ፕሬዚዳንት አሊ አብዱላ ሳለህ ፓርቲ ተወካዮች የተኩስ አቁም ስምምነቱ እንደሚከበር ቃል ከተገባላቸው በኋላ ከየመን የተነሱት በትላንትናው ዕለት ነው። የተባበሩት መንግስታት የሰላም ድርድሮቹን ለማስጀመር የሞከረው ከትላንት በስቲያ ሰኞ እንደነበር ሲታወቅ በይፋ ያራዘመው የመንግስቱ ልዑካን ብቻ በመገኘታቸው መሆኑ ተዘግቧል። የዓለሙ ድርጅት ልዑክ ኢስማኤል ኡልድ ሼክ አህመድ የድርድሮቹ መጀመሪያ ቀን መራዘሙን ካስታወቁ በኋላ መንግስት ላሳየው ቁርጠኝነት አመስግነዋል። ሁቲዎችም የየመኑን የእርስ በርስ ግጭቶች ለማብቃት እድሉ እንደማያመልጣቸው ተስፋ አለኝ ብለዋል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ሁሉም ወገኖች በጥሩ መንፈስ እንዲደራደሩና የሰላም ንግግሩንም ሳይዘገይ እንዲጀምሩ አስገንዝበዋል። ለአገር ውስጥ መገናኛ ብዙሀን የጋምቤላው ርዕሰ ክልል አስተዳዳሪ የሰጡትን ጋዜጣዊ መግለጫ የአዲስ አበባ ዘጋቢያችን እስክንድር ፍሬው ተከታትሏል። ጥቃት ፈጽመው ህጻናትን ጠልፈውና ከብቶችን ነርተው የሄዱት የሙርሌ ጎሳ ታጣቂዎች አሁን የት እንዳሉ ተለይቷል። በተለይ የተጠለፉትን ህጻናት ለማስመለስ የተደረገው ጥረት ተስፋ ሰጪ ሁኔታ ላይ መድረሱ ተገልጿል። በፋና ብሮድካስቲንግ ኮርፖሬሽን የተጠቀሱት የጋምቤላ ክልል ርዕሰ መስተዳድር ጋትሎ አክቱት ይህንኑ አረጋግጠዋል። እርሳቸው እንዳብራሩትም ታጣቂዎቹ የተጠለፉትን ህጻናት የት እንደወሰዷቸው ታውቋል። በአሁኑ ሰዓት ሰራዊታችን ክትትል በማካሄድ እነ ተከታታኪ የሆነው የሞሮሌ አማራጭ በመከታተል አሁን ወደ ጆር አካባቢዎችና ወደ ቆቅ አካባቢ አይላችን ገብተዋል። አሁን ክትትል ላይ ናቸው። ስለዚህ እነሱ ያሉበት ቦታዎችም ተለይቷል። ልጆቹም ከሁለት ወረዳዎች የተወሰዱት ህጻናት ቁጥር አንድ መቶ ሃያ አምስት መሆኑን ያስታወሱት ርዕሰ መስተዳድሩ ያለምንም ችግር እንደሚመለሱ እምነታቸውን ገልጸዋል። ለዚህም የኦፕሬሽን ስራው መጀመሩን ተናግረዋል። ወደ ጋምቤላ ከተማ ስልክ በመደወል ከርዕሰ መስተዳድሩ ተጨማሪ ማብራሪያ ለማግኘት ሞክር ያለው በስራ ምክንያት ቢሮቸው እንደሌሉ በጸሐፊያቸው ተነግሮኛል። ሰሞኑን ከተጨማሪ ቃለ ምልልስ ጋር ለመመለስ ሞክራለሁ። ታጣቂዎቹ በጋ የጋምቤላ ክልል በሚገኙት መኩ ጆሮ ጃካው ና ላሪ ወረዳዎች በፈጸሙት ጥቃት ህጻናትን ከመጥለፋቸው በተጨማሪ ከሁለት መቶ በላይ ሰዎች መግደላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማጥፋትና በጦርነት የተበታተከውን የመካከለኛ ምስራቅ ግዛት ለማረጋጋት በተያያዙ ጥረቶች ዩናይትድ ስቴትስ ና የባህረ ሰላጤው አረብ ሀገሮች መሪዎች አንድነት እንደተጠበቀ ይቆያል ሲሉ ፕሬዝደንት ባራክ ኦባማ አስታውቀዋል። ሚስተር ኦባማ ከስድስቱ የሰላጤው አረብ ሀገሮች መሪዎች ጋር ያካሄዱት ጉባኤ ዛሬ ሲያበቃ ባደረጉት ንግግር በግዛት ውስጥ በአጋሮች ላይ የተቃጣን ጥቃትና ወረራ ለማክሸፍ ዩናይትድ ስቴትስ ቁርጠኛ ናት ሲሉ አረጋግጠዋል። ፕሬዚደንቱ በተጨማሪም የአረብ መሪዎች ለኢራቅና ሶሪያ የሚሰጠውን ሰብአዊ እርዳታ ለመጨመርና ኢራቅ በእስላማዊ መንግስቱ ተዋጊዎች የተያዙ ከተሞቿን ለማስለቀቅ በያዘችው ጥረት መርዳታቸውን ለመቀጠል እንደተስማሙም በስፋት አብራርተዋል። ዩናይትድ ስቴትስና የሰላጤው አረብ ሀገሮች ለሶሪያ የእርስ በርስ ጦርነት ማብቃት ብቸኛው መፍትሄ ፖለቲካዊ እንደሆነም ተስማምተዋል ሲሉ ፕሬዚደንት ባራክ ኦባማ አስረድተዋል። በኢራንና በስድስቱ የዓለም ሀያላን መንግስታት መካከል የተደረሰው የኑክሌር ስምምነት ግን አሁንም ውጥረት ሆኖ የቀጠለው አንዱና ብቸኛው ጉዳይ መሆኑ ተገልጿል። ለሶሪያው ቀውስ አማራጩ ሰላማዊ መፍትሄ ተኩስ አቁም መሆኑን የኔቶ ባለስልጣናት እያስረዱ ባሉበት በአሁኑ ወቅት ሩሲያ ተጨማሪ የጦር መሳሪያዎችና ወታደሮችን በአካባቢው ወደ አካባቢ እየላከች የመሆኗ ዜና አሳስቦኛል ትላለች ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ምክትል የብሔራዊ ጸጥታ ጉዳዮች አማካሪ ቤን ራድስና ስለዚሁ ሲናገሩ የመፍትሄ ጥረታችን ዲፕሎማሲያዊ መንገዶች ላይ እያተከሩ በመሆናቸው ሩሲያ የወሰደችው እርምጃ አስወቃሽ ይሆናል ነው ያሉት። የዩናይትድ ስቴትስ የመከላከያ ና የደህንነት ጥበቃ ባለስልጣናት በበኩላቸው እንዳስረዱት ሩሲያ በተለይ በቁልፍ የሶሪያ ከተማ በአሌፖ ባለፈው የፕሬዝዳንት ባሽር አላሳድ ታማኞች የመልሶ ማጥቃት ዘመቻቸውን ከማደሳቸው በፊት ወታደራዊ እይታዋን ያለማቋረጥ ስትጨምር ቆይታለች ሲሉም ገልጠዋል። በመጨረሻም የኦሎምፒክ ችቦ ዘንድሮ ውድድሮቹን ወደምታስተናግደው ወደ ሪዮ ዲጄኔሮ የብራዚል ከተማ ጉዞ ጀምሯል። ችቦው ዛሬ አጠር ያለ የማብራት ስነ ስርዓት ተደርጎለት ጉዞውን የጀምረው የኦሎምፒክ ውድድሮች ከተጀመሩባት ከግሪክ ከተማ ከኦሊምፒያ ነው። ችቦውን በርካታ የግሪክ ከተሞችን ለስድስት ቀናት አቋርጦ በሚያልፍበት ወቅት አንድ የዚያችን ሀገር ጥገኝነት የጠየቀውን ሶሪያዊ ስደተኛ ጨምሮ 450 ሰዎች ይቀባበሉታል። በግንቦት ወር መጀመሪያ ላይ አስተናጋጇ ብራዚል ከገባ በኋላም በ83 ትላልቅና በአምስት መቶ አነስተኛ ከተሞቿ ሲያልፍ 12000 ሰዎች ይቀባበሉታል። የመጨረሻው ሰው በኦሎምፒክ መክፈቻ ዕለት በሚደረገው ስነ ስርዓት ላይ ችቦውን ማራካና ስታዲየም በተዘጋጀለት ልዩ ስፍራ ላይ ያኖራል። በነገራችን ላይ ኦሎምፒክ በአንድ የላቲን አሜሪካ ሀገር ውስጥ ሲዘጋጅ የ2016ቱ በታሪክ የመጀመሪያው ነው። ዜናዎቹን በዚሁ እናጣ እናበቃለን። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ እና ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው የሐሙስ ሚያዝያ 13 2008 ዓ ም ፕሮግራማችን በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይት ሳት እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ለምሽቱ ተጠናክረዋል። በቅርቡ በኒውዮርክ ከተማ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ርዕይ ወይም የስዕል ኤግዚቢሽን የተሳተፉ አምስት የሥነ ጥበብ ባለሙያዎች ውስጥ ሁለት ወጣት እስራኤላውያን አማኑኤል ተገኔና ዳዊት አበበ ጋር ያደረግነው ውይይት በባህልና ማኅበረሰብ ይጠብቃቸዋል። አሁን በቀጥታ ወደ መጽሔቱ የትንታኔ ርዕሶች ከአራት መቶ በላይ የሚሆኑ አሶሳ አካባቢ የሚኖሩ አርሶ አደሮች በፌዴራል ትምህርት ሚኒስቴርና በቤንሻንጉል ክልል ምክር ቤት ላይ የፍትሐ ብሔር ክስ መመስረታቸው ታወቀ። ለክልሉ ምክር ቤት መጥሪያ ሊሰጡ የሄዱ የአርሶ አደሮቹ ተወካይ ተይዘው መታሰራቸውም ተሰምተዋል። የክልሉን ምክትል አስተዳዳሪና የቤንሻንጉል ጉምዝ ህዝቦች ዲሞክራሲያዊ ሊቀመንበር በጉዳዩ ላይ ለማነጋገር የተደረገው ጥረት ለጊዜው አልተሳካም። መለስካቸው አምሃ ዝርዝሩን ይዘዋል። በቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በአሶሳ ከተማ አካባቢ የሚኖሩ ከ400 በላይ አርሶ አደሮች በአሶሳ ዩኒቨርሲቲ ግንባታ ምክንያት ለተወሰደባቸው መሬት ካሳ እንዲከፈላቸው በፌዴራል ከፍተኛ ፍርድ ቤት ክስ መሰረቱ። የአርሶ አደሮቹ የህግ ጠበቃ አቶ ሃይማኖት ቢተው ለቪኦኤ እንዳስረዱት ከሆነ በአሶሳ ከተማ ተጎራባች ገበጠር ቀበሌዎች የሚኖሩት እነዚህ አርሶ አደሮች የእርሻ መሬታቸው በተለያዩ ምክንያቶች በከተማው እየተከለለ ተወስዶባቸዋል። ይህ የአሶሳ ዩኒቨርስቲ የተገነባበትን መሬት በተመለከተ ክሱ እንዴት እንደተመሰረተ አቶ ሃይማኖት አብራርተዋል። አሶሳ ዩኒቨርሲቲ በገበሬዎች ይዞታ ላይ ነው የተገነባው። ሲገነባ ደግሞ ገበሬዎቹ በእኛ ሕግ ስርዓት መሰረት ካሳ ሊከፈላቸው ይገባል። ከይዞታቸው ከመፈናቀላቸው በፊት ካሳ ሊከፈላቸው ይገባል። ነገር ግን ይህ ካሳ ሳይከፈላቸው አስቀድሞ ከአካባቢ ሊፈናቀሉ የተደረጉ ስለሆነ የተለያዩ አቤቱታዎችን ሲያቀርቡ ከስድስት አመት በላይ ሁኖታል። አሁን እነዚህ ባለመፈጸማቸው ምክንያት ነው አሁን መደበኛ ክስ ወደ ፍርድ ቤት መብታቸውን በህግ ለማስከበር የሄዱት። ክሱ በፌዴራል ከፍተኛ ፍርድ ቤት እንደተመሰረተ የሚናገሩት አቶ ሃይማኖት ቢተው አራት መቶ ሁለት አርሶ አደሮች በህግ አግባብ የወከሏቸው አቶ በለጠ አባተ የተባሉ ሰው ከሳምንታት በፊት የፍርድ ቤት መጥሪያ ለአንዱ ተከሳሽ አካል ለቤንሻንጉል ጉሙዝ ክልል ምክር ቤት ለመስጠት በሄዱበት ለእስር መዳረጋቸውን አስታውቀዋቸዋል። እንግዲህ ምክንያቱን በግልጽ ምን እንደሆነ ባላውቅም አቶ በለጠ አባተ የአራት መቶ ሁለት ሰዎች የአሶሳ ዩኒቨርሲቲ ግንባታ ምክንያት ስለተፈናቀሉ ከይዞታቸው ያን መብታቸውን ለማስከበር አራት መቶ ሁለት ሰዎች ወክለው በአዋጅ ሀያ አምስት ሰማኒያ ስምንት የሚባል አለ በእኛ ህግ ቋንቋ፣ በእሱ መሰረት ስልጣኑ የፌዴራል ስልጣን ስለሆነ አንደኛ ተከሳሽ የኢትዮጵያ ትምህርት ሚኒስቴር ሁለተኛ ተከሳሽ የክልሉ የቤኒሻንጉል ጉሙዝ ክልል መስተዳደር ምክር ቤት አድርገን የዚህን ህዝብ መብት ለመጠየቅ ፌዴራል ከፍተኛ ፍርድ ቤት ስድስተኛ ሀብታ ቤር ችሎት ፋይል ከፍተን በሂደት ላይ ይገኛል። ይህንኑ ፋይል አቤቱታቸውን የፍርድ ቤቱ ለተከሳሾች መጥሪያ እንድናደርስ ትዕዛዝ ሰጥቶበት ለፌዴራሉ ትምህርት ሚኒስቴር መጥሪያው የደረሰ ሲሆን ለቤሻንጉል ክልል መንግስት መስተዳደር ደግሞ ተወካያቸው አቶ በለጠ አባተ ለማድረስ ጊደዋል። ለማድረስ በሄዱበት በስልክ እንደተነገረኝ ከሆነ መጥሪያው ላይ ለማስፈረም ሁለት እማኞችንም አባሎችንም የፍርድ ቤቱ ስርዓት ስለሆነ አልፈርምም ካሉ አቤቱ ለማቅረብ እንዲመች ሁለት ለጊዜው ስማቸውን ማላስታውሰዎችን ይዘው ነው የሄዱት። በዛ ላይ እንዳሉ አይን ለምን ህዝብን አስተባበርህ በሚል ተከስሻለሁ ና ታሰር ያለው ብለው ስልክ ደውለውልኛል። አቶ በለጠ አባተ ዛሬ ለሶስተኛ ጊዜ አሶሳ ፍርድ ቤት ይቀርቡ እንደነበረም ታውቋል። በዚሁ መሰረት ከሰዓት ፍርድ ቤት ቀርበው የአንድ ሳምንት ተለዋጅ ቀጠሮ እንደተሰጠባቸው የቅርብ ምንጮች ለቪኦኤ ተናግረዋል። የፍርድ ቤት መጥሪያ ለመስጠት ወደ ክልሉ መስተዳደር ሄደው የታሰሩበትን ምክንያት ለማጣራት የክልሉን ምክትል አስተዳዳሪና የቤንሻንጉል ጉሙዝ ሕዝቦች ዴሞክራሲያዊ ፓርቲ ሊቀመንበር አምባሳደር ምስጋናው አድማሱን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከጽህፈት ቤታቸው ያነጋገሩኝ ሴት እንደገለጹልኝ ስብሰባ ላይ ስለነበሩ ለማናገር አልቻሉም። ስብሰባው ይህ ዘገባ እስከተጠናቀቀበት እስከ ምሽቱ 11 ሰዓት ተኩል ድረስ አላበቃም። ጥረታችንን እንቀጥልበታለን። መለስካቸው አመሃ አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዘገባው እናመሰግናለን። ቀደም ብለን በመግቢያው ወደ አስተዋወቅ ነው የዕለቱ አብይ ርዕስ እናልፋለን። ዩናይትድ ስቴትስ ለኢትዮጵያ ድርቅ ምላሽ የሚሆን ተጨማሪ ድጋፍ እንደምታደርግ አንድ የዓለም አቀፍ ልማትና እርዳታ ባለስልጣን አስታወቁ። ሌሎች ለጋሾችም ተመሳሳዩን እንዲያደርጉ፣ መንግስትም ቢሮክራሲውን የተሻሻለ ወይም የተሳለጠ በማድረግ እንዲተባበር ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት በዩኤስአይዲ ተጠባባቂ ረዳት አስተዳዳሪና የዲሞክራሲና የግጭቶች ጉዳዮች ባለስልጣን ናቸው። ይህን ጥሪ ያቀረቡት ረዳት አስተዳዳሪውን ያነጋገራቸው እስክንድር ፍሬው ተከታይ ልኳል። የክረምቱ ወቅት እየቀረበ በድርቁ ለተጎዱ ኢትዮጵያውያን የሚያስፈልገውን ድጋፍ የማሰባሰቡ ሂደትም የዩናይትድ ስቴትስ የሰብአዊ እርዳታ ባለስልጣንም የድርቁን ደረጃና የእርዳታውን እንቅስቃሴ ተመልክተዋል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲ የዲሞክራሲ የግጭትና የሰብአዊ እርዳታ ቢሮ ተጠባባቂ ረዳታ አስተዳዳሪ ዲና ኤስፖሲቶ እንዳሉት አገራቸው ያደረገችው ድጋፍ ከፍተኛ ነው እስካሁን ከግማሽ ቢሊዮን ዶላር በላይ ድጋፍ ማድረጓን ነው ያስታወሱት። የሀገራቸው የምግብ ድጋፍ ካለፈው ዓመት በእጅጉ መጨመሩንም አስረድተዋል። ዩናይትድ ስቴትስ ባለፈው ዓመት ለኢትዮጵያ ከሰጠችው የምግብ ድጋፍ ሶስት እጥፍ የሚሆን በዚህ አመት አድርጋለች። ምክንያቱም የሚያስፈልገው የእርዳታ መጠን ከፍተኛ ነው። ከአስር ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው እናውቃለን። ስድስት ሚሊዮን ሰዎች የውሃ አቅርቦት እንደሚያስፈልጋቸውም እናውቃለን። 1.7 ሚሊዮን ሰዎች ደግሞ የእህል ዘር አቅርቦት እንደሚያስፈልጋቸው እናውቃለን። ከ2.1 ሚሊዮን በላይ ሰዎች ደግሞ የተመጣጠነ የምግብ እርዳታ እንደሚያስፈልጋቸው እናውቃለን። እናም ችግሩ እንዴት የከፋ እንደሆነ የሚነግሩን ቁጥሮች አሉ። በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ከ10 ሚሊዮን በላይ ዜጎች ፍላጎት ለማሟላት 1.4 ቢሊዮን ዶላር ያስፈልጋል። ከዚህ ውስጥ እስካሁን የተገኘው ግን ግማሹ ብቻ መሆኑን መንግስትና የሰብአዊ እርዳታ አጋሮች ይናገራሉ። ይህንን ክፍተት ለመሙላትም የተለያዩ እንቅስቃሴዎች እየተደረጉ ነው። ረዳት አስተዳዳሪዋ ዲና ኤስፖሲቶ እንዳሉትም ይህ እንቅስቃሴ መፋጠን አለበት። አሁኑን የምላሽ እንድንሰጥ የሚያስገድደን ሁኔታ አለ። ሂደቱን እንድናፋጥነው የሚያደርገን ምክንያቱም የከፋው ሁኔታ ከፊታችን ነው ያለው። የክረምት ወራት ከፍተኛ እርዳታ የሚጠበቅባቸው እንደሆኑ እናውቃለን። እናም አስፈላጊውን ለማቅረብ ሁላችንም ጠንክረን መስራት ያስፈልገናል፣ የሚያስፈልጉትን ግብዓቶችን ለማቅረብ እና የሚሰጠው ምላሽም በተፈለገው ደረጃ ላይ እንዲሆን ዩናይትድ ስቴትስ ለዚህ የእርዳታ እንቅስቃሴ ተጨማሪ ድጋፍ ታደርጋለች። ሌሎች ለጋሾችም እንዲሁ እንዲረዱ ጥሪ እያቀረብን ነው። መንግስት ግን ከኛ ጋር በጋራ እንዲሰራ፣ ረሀብተኞችን እንድንረዳቸው እንዲረዳን ጥሪ እያቀረብን ነው። ቢሮክራሲው በተሳለጠ ሁኔታ እንዲሰራ ለማድረግና ነገሮችን በፍጥነት ወደፊት ለማስኬድ በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ የሚመራ የዘጠና ቀናት የድጋፍ ማሰባሰቢያ ዘመቻ በመካሄድ ላይ ነው። ከዚህ ዘመቻ ፕሮግራም ች አንዱም ወደ ዋሽንግተን የሚደረገው ጉብኝት ነው። የዩናይትድ ስቴትስ ቀጣይ ድጋፍ ይፋ የሚደረገው በዚህ ጉብኝት ወቅት እንደሆነ የጠየቅኳቸው ረዳት አስተዳዳሪዋ ጊዜውን እርግጠኛ መሆን እንደማይቻል ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ ቀጣዩ ዘገባ ወዲህ ወደ ዋሽንግተን ይመልሰናል። የኢትዮጵያ በሲቪል ማህበረሰብ ላይ እያካሄደ ነው ያሉትን አፈና እንደሚያወግዙና 12 የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባላት የሆኑ እንደራሴዎች ለምክር ቤቱ የውሳኔ ሐሳብ ረቂቅ አቀረቡ። ሰነዱን ያዘጋጁትና የሴናተሮቹን ተቃውሞ የመሩት ዲሞክራቱ የሜሪላንድ አንጋፋ ሴናተር ቤን ካርዲን እና የሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ናቸው። የውሳኔ ሐሳቡን የያዘው ሰነድ የኢትዮጵያ የጸጥታ ኃይሎች ሲቪሎችን መግደላቸው በተገለጸበት በአሁኑ ሁኔታ የአሜሪካው የውጭ ጉዳይ መሥሪያ ቤት ሀገራቸው ከኢትዮጵያ ጋር የገባውን የደህንነት ውል መልሶ እንዲፈትሽ ይጠይቃል የሴናተሮቹ የውሳኔ ሐሳብ መግለጫ ሰነድ ረቂቅ። አክሎም የኢትዮጵያ መንግሥት እየወሰዳቸው ያሉ የኃይል እርምጃዎችን እንዲያቆምና አጥፊዎች እንዲጠየቁ ያሳስባል። ዝርዝሩን ሰለሞን አባተ ይዟል። በኢትዮጵያ ሕገ መንግሥት የተረጋገጡ መብቶቻቸውን እየተጠቀሙ ተቃውሞዎቻቸውን በሰላማዊ መንገድ በሚገልጹ ሰልፈኞች፣ በጋዜጠኞችና የሲቪል ሕብረተሰብ አባላት ላይ የኢትዮጵያ መንግሥት ግድያ የታከለበት የኃይል እርምጃ እየወሰደ መሆኑን የገለጹ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት አድራጎቱን በብርቱ እንደሚያወግዙ ያሳወቁበትን የውሳኔ ሐሳብ ነው ትናንት በይፋ ያወጡት። የውግዘቱን ሰነድ ያዘጋጁትና የሴናተሮቹን ተቃውሞ እየመሩ ያሉት ዴሞክራቱ የሜሪላንድ አንጋፋ ሴናተር ቤን ካርዲን እና ሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ናቸው። የውሳኔ ሐሳቡን የያዘው ሰነድ የኢትዮጵያ የጸጥታ ኃይሎች ሲቪሎችን መግደላቸው በተገለጸበት በአሁኑ ሁኔታ የአሜሪካው የውጭ ጉዳይ መስሪያ ቤት ሀገራቸው ከኢትዮጵያ ጋር የገባችውን የደህንነት ውል መልሶ እንዲገመግም ይጠይቃል። የሴናተሮቹ የውሳኔ ሐሳብ መግለጫ ሰነድ ረቂቅ አክሎም የኢትዮጵያ መንግሥት እየወሰዳቸው ያሉ የኃይል እርምጃዎችን እንዲያቆም፣ በሲቪሎች ላይ የተፈጸመውን ግድያ ተአማኒነት ባለው ሁኔታ እንዲያጣራ፣ በጥፋቱ ውስጥ እጃቸው ያሉ ሰዎች እንዲጠየቁ እንዲያደርግ ያሳስባል። ሴናተር ካርዲን ኢትዮጵያ ውስጥ አለ ስለሚሉት ሁኔታ ሲናገሩ እንዲህ ብለዋል። ጥቅስ፤ የኢትዮጵያ የጸጥታ ኃይሎች በፈጸሟቸው የጭካኔ እርምጃዎች በጣም አዝኛለሁ። ሰዎቻቸው ለተገደሉባቸው ቤተሰቦች ሐዘኔን እገልጻለሁ። የኢትዮጵያ ህገ መንግስት ዜጎች በሰላማዊ መንገድ የመሰብሰብ መብት እንዳላቸው ያረጋግጣል። በመሆኑም የመንግስቱ ኃይሎች የወሰዷቸው እንዲህ ዓይነት እርምጃዎች ተቀባይነት የላቸውም። የጥቅስ መጨረሻ መንግስቱ በጋዜጠኞች ላይ እያደረሰ ያለው ብርቱ ኃይል የተቀላቀለባቸው አድራጎቶች እንዲሁም በ2001 ዓ ም የወጣውን ጸረ ሽብርተኝነት አዋጅና የበጎ አድራጎት ድርጅቶችና ማኅበራትን ለመመዝገብና ለማስተዳደር በዚያው ዓመት የወጣውን አዋጅ የመናገር ነጻነትንና ተቀባይነት ያለውን የፖለቲካ ተቃውሞን ለማፈን መጠቀም ዴሞክራሲያዊ ነጻነቶችና ሰብአዊ መብቶች እጅግ አሳሳቢ በሆነ ሁኔታ መጓደላቸውን ያሳያል ብለዋል ሴናተር ካርዲን። በሌላ በኩል ደግሞ ኢትዮጵያ ውስጥ ሰላማዊ ሰልፈኞችና የመብቶች ተሟጋቾች መሠረታዊ መብቶቻቸውን በመጠቀማቸው ብቻ ታስረዋል የሥቃይ አያያዝ ደርሶባቸዋል፣ ተገድለዋል ያሉት የፍሎሪዳው ሴናተር ማርኮ ሩቢዮ በማከል እንዲህ አሉ። ጥቅስ እነዚህን አግባብ ያልሆኑ አድራጎቶችና የኢትዮጵያ መንግሥት የኢትዮጵያን ሕዝብ መሠረታዊ መብቶች ላለማክበር የያዘውን አስደንጋጭ አካሄድ አወግዛለሁ። ዩናይትድ ስቴትስ ከኢትዮጵያ ጋር ባላት ግንኙነት የኦባማ አስተዳደር የሰብዓዊ መብቶችን መከበርና የፖለቲካ ማሻሻያ ለውጦችን እንዲያስቀድም አሳስባለሁ። የጥቅስ መጨረሻ። ሴናተር ማርኮ ሩቢዮ ናቸው ይህንን ያሉት። ዩናይትድ ስቴትስ መጪውን ትውልድ መመገብ ፊድ ዘ ፊውቸር የሚባለውንና የአፍሪካ የሰላም ጥበቃ አፋጣኝ ምላሽን በመሳሰሉ የኦባማ አስተዳደር ልዩ የተነሳሽነት ፕሮጀክቶች ላይ ከኢትዮጵያ ጋር በቅርበት ትሠራለች። ዋሽንግተን በተጨማሪም ኢትዮጵያ ሶማሊያ ውስጥ በሚገኘው የአፍሪካ ሕብረት ጦር ውስጥ ላላት ተሳትፎ የገንዘብ ድጋፍ እንደምትሰጥ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤቱ የውጭ ግንኙነቶች ኮሚቴ ትናንት ባወጣው የፕሬስ መግለጫ ላይ አመልክቷል። በአውዳሚው ድርቅና ድንበር ላይ ባለው የጸጥታ ችግር ምክንያት አሉ ሴናተር ቤን ካርዴን፣ መንግሥቱ ሕዝቡን ከመከፋፈል ይልቅ ወደ አንድነት የሚወስዱትን እርምጃዎች ቢወስድ ይበልጥ ይበጃል እነዚያን ፈተናዎች መጋፈጥ ካሻው የኢትዮጵያ መንግሥት መሠረታዊ ሰብአዊ መብቶችን የማክበሩ ነገር ቁልፍ ጉዳይ ነው። ሴናተር ቤን ካርዲን ናቸው ይህንን ማሳሰቢያ ያሰሙት። ለመቶ አሥራ አራተኛው የዩናይትድ ስቴትስ የተወካዮች ምክር ቤት ሁለተኛ ጉባኤ እንደሚቀርብ የሚጠቁመው ይህ ሰነድ የወጣው ኢትዮጵያ ውስጥ ለሰብዓዊ መብቶች መከበር ድጋፍ መስጠትና አሳታፊ አስተዳደርን ማበረታታት በሚል ርዕስ ነው። የሕግ መወሰኛ ምክር ቤቱ የውጭ ግንኙነቶች ኮሚቴ ተቀዳሚ አባል ቤን ካርዲን እና ሴናተር ማርኮ ሩቢዮ ያዘጋጁትንና የመሩትን ይህንን የውሳኔ ሀሳብ ሰነድ ከእነርሱ ጋር የፈረሙት አስር ሴናተሮች የዋሽንግተን ጠቅላይ ግዛት ሴናተሮች ማሪያ ካንትዌል እና ፓቲ ሙሬ፣ የዴላዌሩ ክሪስቶፈር ኩንስ፣ የኢሊኖዩ ዲክ ደርቢን፣ የሚኒሶታዎቹ አል ፍራንከንና አሚ ክሎቡቻር፣ የቨርሞንቱ ፓትሪክ ለሂ የማሳቹሴትሱ ኤድዋርድ ማርኬ፣ የኒው ጀርሲው ባብ ሜኔንዴዝ እንዲሁም የኦሃዮ ሴኔተር ሼሮድ ብራውን ናቸው። ከሴኔተር ማርኮ ሩቢዮ በስተቀር ሁሉም ዴሞክራቶች ናቸው። ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። የሶማሊያን ወጣቶች ህይወታቸውን ለደጋ አጋልጠው ወደ አውሮፓ ለመሄድ የሚነሱ የምጣኔ ሀብት ችግሮች ምክንያት ናቸው ሲሉ የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ተናግረዋል። በቅርቡ ከመጠን በላይ ሰዎችን አጭቆ በሜዲትራኒያን ባህር ሲጓዝ የነበረ ጀልባ ሰጥሞ ቁጥራቸው አምስት መቶ የሚደርስ ከተለያዩ አገሮች ፈልሰው የመጡ ሰዎች አልቋል ተብሎ የቀረቡ ዘገባዎችን ትናንት የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አረጋግጧል። የሶማሊያው ፕሬዚዳንት በተለይ ለአሜሪካ ድምፅ ራዲዮ የሶማልኛ አገልግሎት የሰጡትን ቃለ ምልልስ ቆንጂት ታዬ ይዛቀርባለች። ከአደጋው በህይወት የተረፉ ለአሜሪካ ድምፅ እንደተናገሩት ባህሩ ከሰጠሙት መካከል ከሁለት መቶ የሚበልጡት ሶማሊያውያን ናቸው። ፕሬዚደንት ሀሰን ሼክ ማህሙድ ለቪኦኤ በሰጡት ቃል የሀገሪቱ መሪዎች እንደመሆናችን እኛም ለስደተኞቹ መጉረፍ በተወሰነ ደረጃ ኃላፊነቱን እንጋራለን ነው ያሉት። ዳትካን ዳልኮዶና መናዕባ ወጣቶቹ ሀገራቸውን ጠልተው አይደለም የሚወጡት፣ አሉ ፕሬዚደንቱ። ወላጆቻቸውም ቢሆኑ ንብረታቸውን የሚሸጡት ልጆቻቸው ሄደው ባህር ውስጥ እንዲያልቁ አይደለም። ወጣቶቹን አደገኛውን ጉዞ እንዲያደርጉ የሚገፋፋቸው የምጣኔ ሃብቱ ችግር ነው ብለዋል። መንግስቶ ስለምንድነው ወጣቶቹ ሀገራቸው እንዲኖሩ የስራ እድል የማይፈጥረው ተብለው ተጠይቀው ነበር። መንግስት አቅሙ የቻለውን ያህል እኮ ስራ ያስይዛል ብለዋል። ዳትከ ሶማሌ ዳልከ ሶማሌ ወገረንሳ በቆልኪ በቶጥባተን ኢንከባ ከሶማሊያ ህዝብ ውስጥ ከሰባ ከመቶ የሚበልጠው ከሰላሳ አመት በታች የሆነ ወጣት እንደሆነ የተናገሩት ፕሬዚደንቱ መንግስት ለሁሉም ስራ ሊሰጥ አይችልም። ይሁን እንጂ ወጣቱ መስራት እንዲችል የሰላም ግንባታ ስራችንን እያጣደፍንነን ሲሉ አስረድተዋል። ከጽንፈኛ እስላማዊ ቡድን ከአልሸባብ ጋር መንግስታቸው የሚያካሂደውን ጦርነት በተመለከተ ፕሬዝደንቱ ሲናገሩ የተባበሩት ኃይሎች በውጊያው ድል እየተጎናጸፉ በመሆኑ እንዲያውም ሀገራችን ከእኛ ተመሳሳይ ውጊያ ላይ ላሉ ሀገሮች እንደ ተምሳሌት መታየት ጀምራለች ብለዋል። ሶማሊያ በዘንድሮ የአውሮፓውያን አመት ፕሬዝደንታዊ ምርጫ ታካሂዳለች። ፕሬዝደንት ማህሙድም ለሁለተኛ ጊዜ ለመመረጥ ይወዳደራሉ። ብዛት ያለው ህዝብ ስለሚካፈል ይሄኛው ምርጫ ካለፈው የተሻለ ይሆናል ብለዋል። ማህሙድ በሜዲትራኒያን ባህር ላይ ስለደረሰው የስደተኞች እልቂት ስን ስንዘግብ መቆየታችን ይታወሳል። አድማጮች ዘግባዎቻችን አደገኛ የስደት መንገዶች፣ የስደት ህይወት በሚል የተሰናዳውን ቅንብርም ከድረ ገጻችን ማግኘት ትችላላችሁ። አሁን ወደ እናንተው የስልክ አስተያየቶች እንሻገራለን። ሀይ ዚዎች ጋምቤላ ላይ የተደረገው እርቂት በጣም የሚያሳዝን ሚያሳዝን የሚያሳዝን ኢትዮጵያ መንግስት ሱማሌና ሱዳን አፍሪካ እየዞረ ጸጥታ አስከብራለሁ ይላል። ነገር ግን የሚያሳዝነው የእኛ ወታደር ወይ የሰው ሀገር ጸጥታ ማስከበር ወይ ደግሞ የራሱን ወገን መጨፍጨፍ ነው። አንድ መኪና የሌለው ታንክ የሌለው መጥቶ ጨፍጭፎ ሲሄድ እና በጣም የሚያሳዝን ነው። ኢትዮጵያውያን መንግስት ያለመንግስት መኖራቸው ባለፉት መንግስታት ጨቋኝ ሊሆኑ ይችላሉ እንጂ ድንበራቸው ላይ በጣም አይደራደሩ ነበር እና ወያኔ በወልቃይት በጋምቤላ በኦሮሚያ ባለፉት አምስት ወራት የተደረገው ግፍ እናትና ልጅን በአንድ ጊዜ እየገደሉ እርጉዝን እየገደሉ ጫካ መጣል በእነሱ ምንም አይደለም። እነሱ የሚያደርጉት ነው። እነዚህ ዘላኖች መጥቶ ቢገሉ ቢያስሩ ምንም አይነት ነው። እንዴት ናችሁ ውድ ቪዎች፣ በሰኞው ምሽት ዝግጅታችሁ። አንድ አስተያየት ሰጪ በጋምቤላ ውስጥ ጥቃት ያደረሱትን ታጣቂዎች በተመለከተ የሰጡት አስተያየት ከፖለቲካ አስተሳሰባቸውና ለኢትዮጵያ ሰራዊት ያላቸውን ንቀት የሚያሳይ የተለመደ የተቃዋሚዎች አመለካከት የተላበሰ ይመስላል። የኢትዮጵያ ሰራዊት በተለይም በተለያዩ የጦርነት አውድማዎች ማንነቱን ያረጋገጠ፣ ለሕዝቡ አጋርነትን ያሳየ፣ ከገበሬው ጋር አጭዶ ከምሮ፣ በጎርፍ ለተጠቃው አለኝታ በመሆኑን ማይቲ ፓወር አለን ብለው ሲኩራሩ የነበሩትን እንዳያንሰራሩ አድርጎ ያንኮታኮተው ሰራዊት ማጣጣል እና ማናናቅ አንድም ለመናገር ብቻ የታቀደ አባባል ሲሆን አሊያም ደግሞ ገና ለገና ያሰጋናል፣ ያሰብነውን ዓላማ ያተሽፋል ከሚል አቋም የመነጨ ነው የሚመስለው። አመሰግናለሁ። በአኩ አሜሪካ መስከረም ወር በባለፈው በሱዳን በገላባት በኩል ስምንት ኢትዮጵያኖች አንገታቸው ተቆርጦ በጆን እያተጠቀለሉ ወድቆ ተገኘ። አሁን ደግሞ በጋምቤላ እነሱ ከመቶ አርባ ያለ እነሱ ኢትዮጵያኖች አንገታቸው እየተጨፈጨፈ እየተገደለ የመከላከያ ሰራዊት ምን እንደሚሰራው፣ የፌደራል ፖሊስ ምን ይሰራል? እዛ ሲቪል ሲያስተዳድር ሲያሰቃይ ይሆናል። ወገን እየተጨፈጨፈ ይታረጋል በየቦታው ይሄን ነገር እስኪ የክልሉ ባለስልጣን አነጋግራችሁ ምን እየሰሩ ነው? በሶስት ወረዳ ሲዘረፍ ሲወረር አገር ሲጨፈጨፍ ምን ይሰራሉ እነሱ? ምንድነው የሚጠብቁት እዛ ተሰብስበው እና ይሄ ነገር በእውነቱ አሳዝኑና አስለቅሶናል። እግዚአብሔር ኢትዮጵያን የባረካት። አመሰግናለሁ። አሁን የምሽቱ ምርጥ ዜማ ነው ሰዓቱ። ዛሬ ታዲያ መደበኛ ሙዚቃ ምርጫ አይደለም። እውቁ የፖፕ አይከን ተወዳጁ አሜሪካዊ የሙዚቃ ሰው ፕሪንስ በ57 ዓመቱ ከዚህ ዓለም በሞት ተለይተዋል። ከ100 ሚሊዮን በላይ የአልበሙ ቅጆች በዓለም ዙሪያ የተሸጠለት ፕሪንስ ዛሬ በሞት ሲለይ ድንቁ ጥቁር አሜሪካዊ ድምፃዊ ስቲቪ ወንደር አርአያ የነበር ሲል በአንድ ወቅት ለሲኤንኤን ላሪ ኪንግ የተናገረውን ፕሪንስ ዘፈኖች ምን አይነት ፍርጅ ትሰጣቸዋለ ተብሎ በተጠየቀበትም መንፈስ አነቃቂ፣ አበርታች ናቸው ልል እችላለሁ ነበር ያለው። እንደ እውነቱ ከሆነ በዚህ በዚህ ዘርፍ ብዬ አንድ ሳጥን ውስጥ መፈረጅ አልወድም ግን እንደሚመስለኝ ሙዚቃዎቼ መንፈስ አነቃቂ ናቸው፣ ምክንያቱም ከልብ ውስጥ የሚፈልቅ ሙዚቃ እንደዚያ ነውና፣ ደግሞም ሁሉም ሙዚቃ መንፈስን አነቃቂ ደረጃ ላይ ሊደርስ ይችላል። ለዚህም ነው አንድ አርቲስት ተሰጥኦውን ጥርት ላለ ራእይ ሊጠቀምበት በእጅጉ ይገባል የምለው። በርከት ያሉ ተወዳጅ ዜማዎችን የተጫወተው 1999 ሊትል ሬድ ካቬት፣ ፐርፕል ሬይን የተባሉት ምርጥ ሥራዎቹ ናቸው። ከመቶ በላይ ከመቶ ሚሊዮን በላይ ቅጂዎች፣ ሰባት ግራሚ አዋርዶችን የተሸለመው ፕሪንስ ከተወዳጅ ዘፈኖቹ አንዱን እንሰማለታለን። ፐርፕል ሬይን። I never meant to cause you any sorrow I never meant to cause you any pain to be some kind of friend በሃምሳ ሰባት ዓመቱ በዛሬ ዕለት ከዚህ ዓለም በሞት የተለየውን አሜሪካዊውን ፖፕ አይከን ፕሪንስን ፐርፐር ሌን የተሰኘውን ዜማ ነበር የሰማ ነው። አድማጮች በሳምንቱ መገባደጃ ስለ ፕሪንስ ዝግጅቶች ይኖሩናል። አሁን ወደ ቀጣዩ ዝግጅት ነው የምናልፈው ባህልና ማህበረሰብ በቅርቡ በኒውዮርክ ከተማ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ራእይ ማለት የስዕል ኤግዚቢሽን የተሳተፉ ወጣት ሰዓሊያን ናቸው። ሁለቱ ሰዓሊያን በምሽቱ ባህልና ማኅበረሰብ ወጋቸው ስለ ኤግዚቢሽኑ፣ ስለ ሥነ ጥበብ አድናቂዎችና የአድናቂዎች መበራከት፣ ስለ አነቃቂዎቻቸውና ብሎም ስለ ጥበቡ በአጠቃላይ ይወያያሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወጣት ሰዓሊያኑን አማኑኤል ተገነንና ዳዊት አበበን አወያይቷል። የምሽቱንም ሳምንት በውይይታቸው መጨረሻ ያነሳውን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል ነው። አመሰግናለሁ ሰለሞን። ስለ ኤግዚቢሽኑ ስናነሳ ላነሳውላቸው አንድ ጥያቄ አማኑኤል ሲመልስ መብዛታችንም ጥሩ ነው፣ በአካል ተገኝተን አምስት ነንና በአካል ተገኝተን ያየነው ትምህርት ይሆነናል። የሌሎች አገሮች ታዋቂ የስነ ጥበብ ባለሙያዎች እንደሚያደርጉት ተግተን መስራት መሳተፍ ያለብንን ያህል እኛ ብቻ ግን መሆን የለብንም ነበር ያለው። ሌሎች የሙያ አጋሮቻቸውም ተመሳሳይ እድል የሚያገኙበትን መንገድ እንደሚከፍት ከሚናገርበት እንነሳ እኛም እኛ ብቻ ሳንሆን ሌሎች ልጆች እና የሚመጡበት መንገድ ይከፈታል። ያን እድል ብቻ በሆነ መልክ ቢከፈት እዛ ጋር መምጣት ይቻል። ግን ያው መስራት ነው። ምንም ምርጫ የለም። ሁላችንም ያለንን ኃይል ተጠቅመን የምንፈልገውና የምንወደውን ነገር አክብረን መስራት ነው። ሌሎቹም ትምህርት የሚሆነው ያ ነው። ቆልፎ መስራት ነው። ብልሃል መስራት ነው። ሌላ ምን ምርጫ የለውም። ያው ስራ ነው የሚያወስደው፣ እዛ ያግባባ ይመስለኛል። ለአድማጮች ለማስተዋወቅ ያህል ከፊሉን ጠቃቅሳችኋቸዋል አምስት ኢትዮጵያውያን በአውደ ትሬቱ የተካፈላችሁት አማኑኤል ተገኔ፣ ዳዊት አበበ፣ አወል ሪዝቁ ይመስለኛል፣ የአባቱ ስም አወል ሪዝቁ፣ ኤልያስ ስሜ ና አይዳ ሙሉነህ አምስታችሁ ናቸው ስራዎቻችሁን ያቀረባችሁት። እስኪ ወደ ኋላ የሚወስድ ከግል ስሜታችሁ ጋር የተገናኘ ጥያቄ ለወርወር። አነቃቂያችሁ ከእናንተ በፊት ነባር ታዋቂ የስነ ጥበብ ባለሙያዎች ከፊሎቹ አስተማሪዎቻችሁ ጭምር ናቸው። በሀገር ውስጥ ስራዎቻቸውን ያሳያሉ። እድሉ ሲኖር ወደ ውጭ የሚያሳዩባቸው መድረኮች አሉ። ከኢትዮጵያውያን ውጭም ሊሆን ይችላል። አነቃቅተውኛል። ውስጥ ያለውን የስነ ጥበብ መንፈስ አነቃቅተው የበለጠ የእነሱን አርአያነት እንድከተል አድርገውኛል፣ የምትሏቸውን የምታደንቋቸውን ከራሳችሁ ሙያ ሙያና የእድሜ ኩዮች ደግሞ የምታደንቁት ስራ ካለ እስኪ ንገሩኝ። እናንተን ዳዊት። እንግዲህ አሁን ከግል ከልጅነት ጀምሮ በዚህ ጥበብ ሙያ ውስጥ እንድገባ የረዳኝ አንድ ጎረቤት ሰዓሊ ነበረ፣ አብርሃም ይባላል። እሱ ብዙ እዚህ ነገር ውስጥ እንድገባ እየገፋፋኝ ነው ከልጅነት ጀምሮ። ይሄ ሀሳብ እንዲኖረኝ ይሄ ፍላጎት እንዲኖረኝ እሱ ነው። ሁለተኛ አርት ስኩል ከመግባት በፊት ሀይ ስኩል እያለሁ መድኃኒዓለም ትምህርት ቤት ውስጥ አንድ የስዕል ክፍል ይዘው ብዙ ለአርት ስኩል ልጆችን መጋቢ የነበሩ ጋሽ ተስፋዬ ይባላሉ። እሳቸው ብዙ ክሬዲት ያልተሰጣቸውም እስካሁን ድረስ መምህር ነበሩ። ለአርት ስኩል አዘጋጅ ናቸው። ብዙዎቻችን እዛ ትምህርት ቤት ክሰርሳይስ አድርገን ብዙ አጥንተን አርት ስኩል ኢንትራንስ ኤግዛም ተፈትነን ነው የምንገባው እና አሁን እንዳለው ምንድን ነው መጋቢ ለጋ የነበሩ ሰው ናቸው እና ብዙ ስማቸው አይነሳም፣ ብዙ ክሬዲት የላቸውም። ስለዚህ በዚህ አጋጣሚ እሳቸውን ማመስገን እፈልጋለሁ። እዛ ገብቼ ሁለት አመት እሳቸው ጋር ሰርቼ አርት ስኩል ነው የገባሁት። እንግዲህ አርት ስኩል ደግሞ ስገባ በብዙ አርቲስቶች አሉ። ታደሰ መስፍን አስመራቂ ነው እሱ። በህይወት ህይወት ወይም በሙያዊ ውስጥ ትልቅ ኢነርጂ እና አቅም የሰጠኝ ሰው ነው። ስራዎቹንም በማይባቸው ጊዜ በጣም ብዙ ኢንስፓየር ያደርገኛል። ጉልበቱ፣ አቅሙ፣ እውቀቱ ለእኔ ብቻ ሳይሆን ለብዙ ወጣት ሰዓሊዎች በጣም ብዙ አርቲስቶችን ብትጠይቅ ተመሳሳይ መልስ ይሰጠዋል እያስባለሁ። ታደሰ መስፍን ትልቁ አርቲስቴ ነው ለእኔ ኢትዮጵያ ውስጥ ያለው እነ መዝገቡ ተሰማ የመሳሰሉ አርቲስቶች አሉ። ከወጣ እስከመጣ እንግዲህ ከጓደኞቼ ጀምሮ እኛ አጋጣሚና እድሉን አግኝተን እዛኛው መድረክ ላይ ብንሄድም የእኔ እዛ ጋር የመሄድ ውጤት የጓደኞቼ አስተሳሰብ፣ አብረን ዲስከስ የምናደርገው፣ የምናወራው፣ የምንሰራቸው፣ የምናያቸው ነገሮች የነዛ ሁሉ ድምር ውጤት ነው የኔ የስራ ውጤት ብዬ ማም ነው። ስለዚህ ከአቤ አብሬያቸው የምሰራ ሁለት ልጆች አሉ። እንደ ስቱዲዮ አበሻር ስቱዲዮ ይባላል። ወርቅነ በዙና የዩሴፍ ሉሌ ይባላሉ። የእኔ አጋር ወይም ደግሞ አብሮ የሚሰሩ ሰራቢዎች ናቸው። በተቀረው ከማድንቃቸው ደግሞ ሚካኤል ጸጋዬ ፎቶግራፈር ነው። ትልቅ ስም ያለው ፎቶግራፈር ነው። ወጣት ነው። ጥሩ ስም እየያዘ የመጣ ነው። እንደ ነ ቴድሮስ አጎስ የመሳሰሉ እንደነ ኢዮ ኪታባ የመሳሰሉ ጥሩ ጥሩ ወጣት አርቲስቶችም እየመጡ ያሉ ይመስለኛል። እንዳለ የሚባሉም አንድ ወጣት ጥሩ አርቲስት አለ። እነዚህ እነዚህ እኔ በግሌ ቦታ መሰጣቸው ወደፊት ትልቅ ቦታ ላይ ይሄኛው መድረክ ቢያገኙ ጥሩ ቦታ ይደርሳሉ ብዬ ማስባቸው ናቸው። ግሩም ኢትዮጵያውያን ያልሆኑ በስራዎቻቸው ከምትማረክላቸው፣ በአሳሳል ዘይቢያቸው ይወደድክላቸው ካሉ የመጨረሻ እናድርግ ባንት በኩል አዎ ይማሩ እንግዲህ፣ እኔ ተማሪ በነበርኩባቸው ጊዜያቶች ስፔሲፊክ ላይ ድሮይንግ ላይ ፔንቲንግ ላይ ያተኮረ ነገሮችን እወድ ነበር እና እንደዚያ እንደዚያ ነች ቦታዎች ላይ እንደ ኢጎን ሽሌ የመሳሰሉ ጥሩ እጅ ያላቸው ከእኔ ጋር ጥሩ ኢነርጂ ያላቸው ብዬ ማስበዋ ይቻላል ወይም የእነሱን ስሜት እኔ ይጋረዋሉ የምለው አብ ኢጎን ሽሌ የሚባል አለ። ማን ነው እሱ? ባሻ ኦስትሪያን አርቲስት ነው። እነሱን የመሳሰሉ ከዛ በኋላ ግን አየህ አሁን በእድሜም እየገፋ ነገሮችንም እያጠራ ፍጥመጣ ደግሞ እያንዳንዱ የስነ ጥበ ወይም የስዕል ዘርፍ እስከ ኢንስታሌሽን ድረስ የሚሄደው የማየት የማየትና የመ ሀሳብ የመመሰጥም አቅም ስላለው እያንዳንዱ ላይ ከሪያሊስቲክ ጀምሮ እስከ ኢንስታሌሽን ያሉትን በጥሩ መልኩ ከተሰሩ ለነዛ ነገሮች ቦታ እፈጣለሁ አተኩሬም አያለው። ግን አሁን ከማደንቃቸው ደግሞ በህይወት ካሉ ሰዓሊዎች አንድ ጀርመን አርቲስት አለ ባዝሌት ይባላል። እስካሁን በህይወት አለ። የሱ ስራዎችም እወዳቸዋለሁ። መልካም። አማኑኤል እድሉ ያንተ ነው። ለዳዊት በወረወርኳቸው ጥያቄዎች ውስጥ ያንተን ምልከታ፣ ያንተን መነጽር እይታዎች እንጋራ። በሀገር ውስጥ ከአንጋፋ እስከ ወጣት እንዲሁም ከሀገር ውጭ ዓለም አቀፍ እውቅና ያላቸው የቀደሙም ሆነ የአሁን ስነ ጥበብ ባለሙያዎች ውስጥ የትኞቹን ታደንቃለህ? ለምን? የኔ የሁሉም ትላልቆቹ ከኔ በላይ ሆነው ነገሮችን በመልካም ሲያስኬዱ የነበሩ ትላልቅ ሳሌዎች ልክ እንደ ዳዊት ነው ልጠቅስ የምችለው እስካሁን ሀይል ይዘው እኛ እያየን ሀይል እየሰጡን ያሉ አርቲስቶች ናቸው። አባቶች ናቸው እንደማለት ነው። እና እነሱን አሁን ሀገሩ ላይ ያሉትን በጣም ትላልቅ አርቲስቶች አደንቃለሁ። ስም ጥላለኝ እስኪ ተመሳሳዩ ታደሰ መስፍን በጣም ወደዋለሁኝ። የሆነ የተረጋጋ ነገር አይበታለሁኝ። በቃ ሁልጊዜ ኢየሱስ ስራ የተረጋጋ ነገር አይበታለሁኝ። የመዝገቡን ያለው የመዝገቡን ደግሞ ትዕግስት አይበታለሁኝ እና በቃ ጥሩ ሀይል ናቸው። ሁልጊዜ እየቆዩ እየመጡ የሆነ ነገር ያሳየዋል፣ የሆነ ነገር ይሰጠዋል። ና እነሱን ወዳለውኝ። ከወጣት ደግሞ ቅርቤም ስለሆነ ሊሆን ይችላል የኤፍሬም ስራዎችን ነው ወዳለውኝ። ኤፍሬም ምክንያቱም የእሱም ኤፍሬም ሰለሞን ግራፊክ ሳርቲስት አለ። ና ውድከት የሚሰራ ጎበዝ ነው። እሱም የሚያመጣቸውም ሀሳቦች ጥሩ ናቸው። ጊዜ ሰጥቶ ስለሆነ የሚሰራው ነገር ጊዜ የሚያሰጥም ስለሆነ ያንን ጊዜ ሰጥቶ የሚሰራውም ነገር ስታየው ከስራው አንጻር የእሱንም አስተሳሰብ መገመት ትችላለን። ኪሩቤል መልክ የሚባል እና እየመጣ ያለ ልጅ አለ ጨርቅ ላይ የሚሰራል ከውጭ ካለው ነገር ጋር አይቼ እዚህ ጋር ያለውንም ነገር አንዳንድ ነገሮች አይቼ ውስጤ ማለት ጥሩ ነገር የሚያስቀምጡልኝ ማለት ነው። እንደገና ያው የዳዊት ስራዎች ሚበላለች ዳዊት ማን አሁን እያወራሃለሁ። እሺ፣ እንድታደረገ ነው። እሺ፣ አዎ፣ ደስ ይለኛል። በአጠቃላይ እነሱ ጋ ያለው ቲም እንዳለ በጣም ደስ ይለኛል። ስራቸው ጥሩ ነው፣ እወድላቸዋለሁ። ከውጪ ግን እኔ ነጻነት እወዳለሁ ማለት ግልጽ፣ እንደዚሁ ስናወራ በምንም በብዙ ነገር ነጻ የሆነ ነገር ላይ ወዳለ ነጻነት በጣም ጥሩ ነው እና በጣም ማለት ማከብረው ደስ የሚለኝ አርቲስት በአጋጣሚ ሰው ነው። የአንተ ስራ ወደ እሱ አይነት ዘይቤ ያለው ቴክኒካል ነገሩ ወደዚያ ይሄዳል ምናምን ብለውኝ ከዛ ካወቅኩት በኋላ ስለ እሱ ማንበብ የሆነ ነገሮች ሳይ፣ በጣም ነጻነቱ ልክ አርቲስት ነው። እና ይሄ አርቲስት ጃን ሚካኤል ባስኪያ ይባላል እና በነጻነት ነው የሚሰራው። የሚፈልገውን ነገር እንደሚሰራ ከስራው ታያለህ። የእኔ ውስጤ ያለውን ነገር በደንብ ያበረታታልኛል። ወደ እሱ የመምሰል ሳይሆን ይሄ ኃይሉን ይሰጠኛል፣ ያነቃቃኛል። ነገሮች ባየው ቁጥር ሰው የሚፈልገውን ሳይሆን እሱ የሚፈልገውን ነው የሚያደርገው እና አንተ የምትፈልገውን ባረክ ቁጥር ያንተ የሆነ ነገር ነው የምታገኘው። ያንተ ያልሆነ ማለት ዝም ብሎ የሚያጨበጭብልህ ሰው አይመጣም። በስሜት በሰዎች ስሜት አትገፋፋም። በስራ በመንፈስ በመራት ሄዳለ። እከሌን ይወደው ይሆን እከሌን ይጠላው ይሆን አትልም እና ወደ ራስ ሀሳብ እንድትመለስ የራስህን ነገር እንድትሰራ ያደርጋልማ። በጣም ወደዋለኝ። ወጣት ሆኖ ደግሞ አሁን አንድ ሌላ ሳል ያለ ኦስካር ሞሬል የሚባል ሞሬል ኦስካር ሞሬል የሚባል ማለት ነው። ልክ እሱም እንደዚሁ በነጻነት አይቲ ነው፣ ሀይቲያዊ ሄሻን ነው አይቲው እና ኮሎምቢያ አይቲ ወይ ኮሎምቢያ ነው፣ ኮሎምቢያ እንደዚህ ነው። እሱም የዚህ አይነት አሰራር ነው የሚሰራው። ከውጪ ስላልከኝ ያው ሁለቱም በጣም ወዳቸዋለሁ። ጃን ሚካኤል ባስኪያ ጃን ሚካኤል ባስኪያም በህይወት የለም። የት የምን ሀገር ተወላጅ ነበር ጃን ሚካኤል ባስኪያ? አይቲ አሜሪካን ነው የኖረው። ከአይቲ ነው የመጣው። ትውልዱ አመጣጡ ከአይቲ ነው ግን ኒውዮርክ ነበር የሚኖረው እና ያው የቆየትም እሱ ያለበትን አካባቢ ለማየትናም ነገር ወደ ቡሽዊክ አካባቢ ሄጄ ነበር ቦክሊን እና እነዚህ አርቲስቶች በጣም አደንቃለሁ አደንቃለሁ። ግሩም አማኑኤል፣ ተገኔ ዳዊት አበበ፣ በቅርቡ በኒውዮርክ የተካሄደውን ዓለም አቀፍ አውደ ትርኢት ተንተርሶ ስራዎቻችሁንና አለፍ ብለንም የምታደንቋቸውን የሌሎች ስራዎች ጭምር የስነ ጥበቡን ዓለም ዛሬ ያለውን ሁኔታ ጨምራችሁ አወይታችሁናል። በሌላ ዝግጅት፣ በሌላ ቃለ ምልልስ መልሼ እንደማገኛችሁ ተስፋ አድርጋለሁ። ለአሁኑ ለጊዜያቸው አመሰግናለሁ። ጊዜ ስጥ። በጣም እናመሰግናለን። በጣም አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሳይንስና ቴክኖሎጂ ነው ተከታዩ። አዘጋጅና አቅራቢው ሰሎሞን አባተ። ዘመናችን በሽብር ፈጠራ የተወጠረና የተጠፈረ ነው። ዓለማችን በኒውክሌየር ስጋት ምክንያት ለሰከንድ አታንቀላፋም። ጥቂት ስህተት ወይም ጥቂት ድጠት ወይም ጥቂት እላፊ ወደማንመለስበት ማንመለስበት ጨለማ ሊከተን እንደሚችል ሁሉም ያውቀዋል፣ ጠንቅቆ ያውቀዋል። ልብ በሉ። በዚህ ያሻውና የቻለ እየተነሳ ኢንተርኔት ላይ እየወጣ ወደ ዋይት ሃውስና የግዙፏ የአሜሪካ ሀያል ጦር መሥሪያ ቤት ወደ ሆነው ፔንታገን ዘው እያለ ያሻውን መበዝበዝ በቻለበት ዘመን መተማመኛችን ምንድን ነው? ከጥቂት ቀናት በፊት የዓለም ባለኒኩሌር ኃያላን መሪዎች ጠቢቦቻቸውን ሁሉ ሰብስበው ሲመክሩ ሰንብተዋል። ወደ ካሊፎርኒያ ደወልኩና አቶ ተሻገር ተስፋዬን አነጋገርኳቸው። አቶ ተሻገር በገናናው የኢንፎርሜሽን ቴክኖሎጂው ዓለም ዓለም ልበለው ሲሊከን ቫሊ የሚገኙ የሶፍትዌር መሐንዲስና ሥራ ፈጣሪም ናቸው። ጤና ይስጥልኝ አቶ ተሻገር። ተናስጥልኝ ቶ ሰለሞን እንደምናለን። እግዚአብሔር ይመስገን። አሁን ባለንበት ሁኔታ በተለይ እዚህ የሽብር ፈጠራ ስጋት እጅግ ተንሰራፍቶ ባለበት ሁኔታ፣ ዓለማችን በኒውክሌር መሳሪያዎች ተጣባ ባለችበት ሁኔታ፣ ሁሉም የምርትና እንቅስቃሴያችን ወደ ኮምፒውተር እየገባ ባለበት ሁኔታና የሚታዘዙትን በኮምፒውተር በሆነበት ሁኔታ አንዳንዶቹ በርቀትም ብዙዎቹ እንደውም በርቀትም በኢንተርኔትም በስልክም በሆነበት ሁኔታ የኢንፎርሜሽን ቴክኖሎጂ ስጋት ምን ይመስላል? አሁን ምንድን ነው ማሰብ ያለብን? በዚህ በኩል በጣም በጣም በጣም በጣም የሚያሰጋ ሲቹኤሽን ላይ ነው ማለቴ። ሳይበር ዎርፌር ይሉታል፣ በኢንፎርሜሽን ቴክኖሎጂ ላይ ያለ ጦርነት። ጦርነት እና ሳይበር ዎርፌር እንዳልከው ሞር በተገናኘን ቁጥር ሞር ኢንፎርሜሽን ቴክኖሎጂ በተፈጠረ ጊዜ ሞር ደግሞ ገባ ቀዳዳዎች ይከፍታል። አስኪ ቡድኖችም ሆነ ጠላቶችም ሆነ እንዲያጠቁ እና አሁን ለምሳሌ ኢንተርኔት ላይ ብዙ ሰው ምናልባት ሰሚዎቹ ላያውቁ ይችላሉ፣ ግን ዳርክ ኔት የተባለ ሌላ ኢንተርኔት አለ። ይሄ አንደርግራውንድ ወርልድ ኢንፎርሜሽን የሚለዋወጥበት እንዴት መጥፎ ነገር መስራት እንደሚችሉበት ያለ እና እዛ ላይ ለምሳሌ ብዙ ነገሮች የሰውን ኢንፎርሜሽን ይሸጣሉ፣ ይለውጣሉ ሰውን እንዴት ለመጉዳት እንደሚችል ብዙ ነገር ይለዋወጣሉ። እና ምንድን ነው የሚያሳይ በደንብ ካልተጠነቀቅበት ለተጠነቀቅበትም ራስን ለመጠበቅ ቪጂለንት መሆን አለብህ። ንቁ መሆን፣ አይኖችን መክፈት፣ ንቁ መሆን አለብህ። የሰላ ንቃት ያስፈልገን እርግጥ ነው። መቼ ነው ቀን በቀን ነው የምንሰማው፣ ባንኮች ተዘረፉ፣ ኩባንያዎች ኢንፎርሜሽናቸው ተሰረቀ። እና ምንድን ነው በጣም ንቁ ሆነ ፕሮአክቲቭ መሆን አለብህ። ያ ፕሮብሌም አክቹዋሊ እያደገ ነው የሚሄደው እንጂ እያነት አይመጣም። የሰውስ እየተከተለ ይሄንን ንቃቱን የመጫ እንዲጨመር የማወቅ ምን ማድረግ እንዳለበት የማወቅ ፍጥነቱ ውስጥ ከእነሱ ጋር እኩል ይሄዳል። እነሱ እዚህ ላይ ነው ስራቸው ቀንና ሌሊት። የሚያሳዝነው ነገር ምን መሰለህ? ለውጡና እድገቱ በጣም በጣም በጣም በጣም ከመፍጠኑ የተነሳ ለባለሙያውም ራሱ ለመከታተል እናርኝ ለማለትና ሙሩቀት ለመገብየት እየከበደ መጥቷል። እንኳን ተጠቃሚ ብዙ ነው እና ያ ነው እንግዲህ፣ ቅድም ደግሞ እዛ ላይ ነው እና እርግጥ ብዙ ኩባንያዎች አሉ። ኢንፋክት፣ እኛም ከጥቂት ሰዎች ጋር ሆነን ሳይበር ሴኪሪቲ እንዴት ነው ሶሉሽን ማቅረብ የሚቻለው እያለን እየተወያየን ነው እና የሚያድግ ፕሮብለም ነው የሚያንስ አይደለም። እንግዲህ ግን ሁላችንም ደግሞ የየራሳችንን ሚና መጫወት አለብን። አሁን ለምሳሌ ከማታውቀው ሰው ኢሜይል ሲላክልህ አለመክፈት፣ ሰው በስልክ ደውሎ ፓስወርድ ስጡን ተብሎ ሲጠይቁ ሳታረጋግጥ አለመስጠት፣ የመሳሰሉትን አንዳንድ ነገሮች የራሳችን ብናደርግ ራሳችንን ትንሽ እንጠብቃለን። ከሽብር ፈጠራም ጋር አያይዘው እንዲመልሱልኝ ነው። በአሁኑ ጊዜ በተለይ አይሲል ባለበት ሁኔታ ወዴት ሊሄድ እንደሚችል አንዳንድ ጉዳት ማሰብ መገመት የሚያስቸግሩ ነገሮች ናቸው ያሉትን ና ምንድን ነው ልናስብ ልንሰጋ የሚያደርገን ነገር? ዓለማችን በጣም እየተለወጠ ነው። በዓለማችን ላይ ብዙ መንግስታትም ሆነ ብዙ ሕዝብም መልካም ልቦና ና ጥሩ ነገር ለመስራት ነው ያለው እና ምንድን ነው እንግዲህ በመንግስታትም ደረጃ በመተባበር በሴኪሪቲ ኢንዱስትሪም ውስጥ ባሉ ባለሙያዎች ካልተባበርን መስተቀር እንደዚህ አይነት ጠላቶች በሚመጡበት ጊዜ ሞር የረቀቀ ስራና ስልት እየተጠቀሙ ስለሆነ አንድ ላይ እየተሰባሰብን እውቀቱ ላለን ሰዎች መንግስታትም ሆነ ኩባንያዎች አንድ ላይ በመስራትና በመተባበር ካልያዝናቸው መስተቀር በጣም ይከብዳል። ባ እና በተለይ ኑክሌሩ እርግጥ በጣም አደገኛ ነው ግን ሞር ጉዳትን ደግሞ በኢንፎርሜሽን ሳይበር ዋርፌር ደግሞ የበለጠ ይጠፋል። ምክንያቱም የሀንኛው ሺ ጦርነት ሳይበር ዋርፌር ነው እንጂ ጥይት መተኮስ አይፈልግም የሚል ፐብሊኬሽኖችም አሉ። እና አንድ ላይ መስራት አለብን ነው ዋናው ጨዋታው። አስተዋሉ፣ ስለ ዳርክኔት ወይም ስለ ድብቁ፣ እርስዎ ስለማያውቁት ስለማይሳተፉበት ከጠረጴዛው ስር ስለሚንቀሳቀሰው ግዙፍ የኢንተርኔት የጥፋት መረብ ሰሙ አይደል? አይኖች ይሆን ይክፈቱ። ልቦናውን ያቅኑ። ደህንነቶ ያለው በራሶ እጅ ላይም ጭምር ነው። በነገራችን ላይ አቶ ተሻገር ሥራ ፈጣሪም ናቸው እና አንድ ኢትዮጵያ ውስጥ በቅርቡ የጀመሩት አገልግሎት እንዳላቸው አውተውኛል። በቅርቡ ኢትዮጵያ ወደ ሀገራችን ተመልሰን አንዳንድ ቴክኖሎጂዎችን ግን ለማስፋፋት እያሰብን ነው እና እየሰራን ነው። ኢትዮጵያን በሚመለከት አንድ ኩባንያ እያቋቋምን ቶሎ ፉድ የተባለ ከማንኛውም ሬስቶራንት ምግቦችን ወርደው በማድረግ እና ቶሎ ፉድ ቶሎ ፉድ ይባላል እና ይህንንም ኢትዮጵያ ውስጥ አሁን በስራ ላይ ነው። አሁን ደግሞ እሱንም ትንሽ ለወጥ አድርገን ደግሞ በኖርት አሜሪካ ለህዝባችን ለማስተዋወቅ እየሰራን ነው። በሰሜን አሜሪካ ካሊፎርኒያ አካባቢ አይ፣ በሰሜን አሜሪካ በመላው ነው ከዋሽንግተን እና ከቨርጂኒያ ጀምረን ወደ ካሊፎርኒያ ለመምጣት ነው እና እሱንም በቅርቡ እናስተዋወቃለን እና ጊዜውንና እንትን ሲፈቅድ ያው ትንሽ ለማስተዋወቅ ዝግጁ ነን። ይሄ ማለት ምግቦችን በእናንተ ዌብሳይት ላይ ማዘዝ እንዲችል ተጠቃሚ እያደረጋችሁ ነው ማለት ነው። ኢትዮጵያ ውስጥ ለማዘዝ እና በቀላሉ እንዲደርስላቸው ና ወደ ልብር እንዲደረግላቸው ኢትዮጵያ ውስጥ ኢትዮጵያ ውስጥ ላሉ ተጠቃሚዎች የራሳችሁ ኩሽና አላችሁ ወይስ ከሆቴሎችና ከምግብ አቅራቢዎች ጋር ነው የምትሰሩት? ከምግብ አቅራቢዎች ጋር ነው የምንሰራው። በተለይ አሁን አዲስ አበባ ከመቶ ሀያ ምግብ አቅራቢዎች ጋር ተነጋግረን የነሱ ምግብ ተጠቃሚው ኦርደር እንዲያደርግ ነው የምናደርጋለን ነው። እና የእኛ ስራ የሚሆነው ተጠቃሚውን ህዝብ ና ሬስቶራንቶቹን ማገናኘት ና ምግባችንም እንዲስፋፋ ለማድረግ ነው። እንደዚህ አይነቱ አገልግሎት ለድግስ ጊዜም ለግለሰብ ለቤት አጠቃቀምም የሚረዳ ነው ማለት ነው። ቤት ድረስ ያቀርባሉ ሬስቶራንቶቹ? አብዛኞቹ ሬስቶራንቶች በቤት ድረስም፣ በተለይ ደግሞ በመሳሳት ለሰራተኛው አጭር ጊዜ ስላለው ቶሎ ኦርደር አድርጎ ቶሎ ለማንሳትና እንትን እንዲል በጣም ይረዳል። ወደ አሜሪካው አገልግሎታችሁ ልመለስና የኢትዮጵያን ባህላዊ የምግብ አይነቶች ብቻ ነው እዚህ አገልግሎት የምትሰጡት? እንግዲህ ፕላናችን እንደዛ ነው። ኩባንያውም እዚህ ያለውን ኩባንያ ያንን ለመጀመር አሁን ማቅራቢያው እንጀምራለን እና እየሰራችሁ ነው? የኢትዮጵያ ምግብ ላይ ነው ፎከስ የምናደርገው። እርግጥ ነው የኢትዮጵያ ሬስቶራንቶች ናቸው አሜሪካ ውስጥ ያሉ በዚህ ውስጥ የሚሳተፉት ወይስ ሌሎቹም አሉ? አይ የኢትዮጵያ ሬስቶራንቶች ብቻ ላይ ነው ፎከስ የምናደርገው እና የነሱ ምግብ ሞር እንዲሸጥና ሞር እንዲስፋፋ ለማድረግ ነው ፕላናችን። በሌላውም ህዝብ ተጠቃሚ ማለት ነው። እስካሁን ድረስ ያገኛችኋቸው ደንበኞች አሉ ኩባንያው ፕሮግራሙን አሁን በኤፕሪል መጨረሻ ደቁ ተላወት የምናደርገው እና ግን ከእኛ ጋር ለመስራት ብዙ ሬስቶራንቶች ዝግጁ እንደሆኑ ነግረሁናል አነጋግረናል። ብዙና ምናልባት በአስር አስራ አምስት ሬስቶራንቶች እንጀምራለን ብለናል። አቶ ተሻገር ምንድን ነው የእርሶ ሙያ? ሴሪያል አንትረፕረነር ይባላል። ሶፍትዌር እና ሞባይል ቴክኖሎጂ ላይ ብዙ ስለሰራው በዛ ደረጃ ላይ የተለያዩ ፕሮብሌሞች ሶልቭ በማድረግ ኩባንያዎች በመመስረት ለተጠቃሚው ህዝብ ቫሊዩ ለመስጠት ነው። ስራ ፈጣሪ ኖት? አቶ ተሻገር ተስፋዬ መካሻ ኢንጂነር፣ ወደፊት ስለ መረጃ ቴክኖሎጂውና ስለ ኢንተርኔቱም ዓለም የሚያጫውቱን ብዙ ብዙ አለ። ለዛሬ አመሰግናል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሁለቱ የደቡብ ሱዳን ዋና ዋና ተፋላሚ ወገኖች መሪዎች የሆኑት ፕሬዚደንቱ ሳልቫኪር እና ሪያክ ማሻር ለአንድ ዓመት ከስምንት ወር የዘለቀውን የአዲሲቱን ሀገር የእርስ በርስ ጦርነት ለማቆም ከሰባት ወራት በፊት እንደ አውሮፓውያን አቆጣጠር ነሐሴ 29 ቀን የተኩስ አቁም ስምምነት ተፈራረሙ። ከዚያ ወዲህ ስምምነቱ በሁለቱም ወገኖች በተደጋጋሚ ሲጣስ ቆይቷል። በቅርቡም ሚያዝያ 11 ቀን፣ ባለፈው ሳምንት ሰኞ ማለት ነው፣ የደቡብ ሱዳን ጦር ሰራዊት በተቃዋሚዎች ይዞታ የሚገኝና በተኩስ አቁም ስምምነቱ የሰራዊት ማሰባሰቢያ ስፍራ ተብሎ የተቀመጠውን ቦታ ደብድበዋል በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በፕሬዝደንት ሳልቫኪር እና ምክትል ፕሬዝደንታቸው በነበሩት በሪያክ ማሻር መካከል በተፈጠረው የስልጣን ግብግብ ምክንያት በ2013 ታህሳስ ወር የተቀሰቀሰ ውጊያ የአዲሲቱን ሀገር ግማሽ ዕድሜ አስቆጥሯል በማለት ርዕሰ አንቀጹ ቀጥሏል። በፕሬዝደንት ኪር ዲንቃዎችና በሪያክ ማሻር ኑዌሮች መካከል የነበረው ጎሳን መሰረት ያደረገ ክፍፍል እንደገና ተቀስቅሶ በቀጠለው ውጊያ በሺዎች የተቆጠረ ህዝብ ተገሏል። ከ2.2 ሚሊዮን በላይ ከቀያቸው ተሰደዋል። ብዙዎች በአጎራባች ሀገሮች ተጠልለዋል በማለት ርዕስ አንቀጹ አውስቷል። በቅርቡ የመንግስቱ የሱዳን ህዝብ ነጻ አውጪ ጦር ወደ ዋው አካባቢ ወታደሮችን በብዛት ካዘመተና መሳሪያዎችንም በብዛት ካጋዘ በኋላ የተፈጸሙትን ጥቃቶች እንደምታወግዝ ዩናይትድ ስቴትስ አስታውቃለች ብሏል ርዕስ አንቀጹ። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር በጽሑፍ ባወጡት መግለጫ ይህ ድርጊት መላ ሀገሪቱን የሚመለከቱትንና ሁሉም የሰላም ውሉ ፈራሚዎች የተስማሙባቸውን ዘላቂ የተኩስ አቁም አንቀጾች በግልጽ የጣሱ አድራጎቶች ናቸው ብለዋል። አያይዘውም ምክትል ቃል አቀባዩ ማርክ ቶነር ተቃዋሚዎቹና ተባባሪዎቻቸው የሆኑ የታጠቁ ቡድኖች በቅርቡ በዚያው አካባቢ በመንግስት ኃይሎችና በሲቪሎች ላይ ጥቃት አድርሰዋል ተብለው የቀረቡ የሚታመኑ ሪፖርቶችንም ልብ ብለናል ብለዋል። ይህም የተኩስ አቁሙን አንቀጾች የሚጥስ በመሆኑ እናወግዛለን ሲሉ አክለዋል። በማያያዝም ቃል አቀባይ ቶነር ሁሉም ወገኖች የሚያጨቃጭቋቸውን ጉዳዮች በውይይት እንዲፈቱ እናሳስባለን። የተኩስ አቁሙን ተግባራዊነትና የሰራዊት ማሳረፊያ ጊዜያዊ ካምፖችን የተመለከቱ ጭቅጭቆችን ወደ ጋራ ተቆጣጣሪና ገምጋሚ ኮሚሽኑ እንዲሁም በስምምነቱ ወደ ተቀመጡት ሌሎች አካላት መምራት ይኖርባቸዋል ብለዋል። ለደቡብ ሱዳን ግጭት ወታደራዊ መፍትሄ አይገኝለትም። ስለዚህም ሁሉም ወገኖች የሰላም ስምምነቱ ሙሉ በሙሉ ተግባራዊ ለማድረግ የገቡትን ቃል እንዲያከብሩ ጥሪ እናቀርባለን ሲሉ የዩናይትድ ስቴትሱ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለምሽቱ የያዝነውን ነውን በዚሁ ማብቃታችን ነው። ያስተናገድናችሁ አሉላ ከበደና ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ ሰዓት ላይ ጠብቁን። አሁን የፕሪንስን ሕልፈት ተከትሎ በዓለም ዙሪያ የሙዚቃው አድናቂዎች እየተነጋገሩ ነው። የጥቁር አሜሪካውያንን የፈንክ ስልትና የነጩን ሮክ ስልት ያዋሃደ ለሺ ሰማኒያዎቹ የሙዚቃ መመሪያ የጻፈ እየተባለ ነው። በሱም ዜማ ነው የምንሰናበተው። መልካም ምሽት። As this story unfolds, this could be the saddest story ever been told. I hey. used to want the house with the biggest pool. Reminiscing now, I just feel like a fool. Breaking me down.